You're with SBS Radio. Find more great stories in your language at sbs.com.au. Waktawi, good Deutsch. በፖሊስና በተቃዋሚ ሰልፈኞች መካከል በተፈጠሩት ግጭቶች የሆንግ ኮንግ ጎዳናዎች ዳግም ሁከት ገጥሟቸዋል። በአስር ሺዎች የሚቆጠሩት የተቃውሞ ሰልፈኞች በዶፍ ዝናብ እሁድ ኦክቶበር ስድስት ማዕቀብ ይጣልበትን የፊት ጭምብል አጥልቀው ተማዋል። ምንም እንኳ ዶፍ ዝናብ ቢጥልም በአስር ሺዎች የሚቆጠሩቱ የተቃውሞ ሰልፈኞች ጃንጥላዎቻቸውን ዘርግተው በሆንግ ኮንግ ማዕከል ቪክቶሪያ ፓርክ ነግዷል። የሆንግ ኮንግ መንግሥት ጭምብል ለብሶ በአደባባይ መገኘትን በሕገ ወጥነት ቢደነግግም በርካቶች ፊቶቻቸውን በጭምብሎችና በወረቀት ከረጢቶች ሸፍነው ተገኝተዋል። የፊት ጭምብል ለብሰው ለተቃውሞ ሰልፍ አደባባይ ከወጡት ውስጥ አንዱ የሆነው ሳሙኤል እገዳውን አስመልክቶ ሲናገር ኬሪላም አደባባይ ከመውጣት እንድንታቀብ እገዳውን ጥለዋል። ይህ ጸረ ስኬታማነት እንደሆነ ልነግራቸው እወዳለሁ። እሳቸው አተኩረው ያሉት የችግሮቹ ምንጮች ላይ ሳይሆን ምልክቶቹ ላይ ነው። ራሳችንን እንዳንገልጽ ጫና እያደረጉብን ነው። ይህ ዐይነቱ እርምጃ ይልቁንም ወደፊት ይገፋናል ብሏል። የተቃውሞ ሰልፉ የጀመረው ሰላማዊ በሆነ መልኩ ሲሆን ቀተር ላይ ግና ሰልፈኞች የፖሊስ ዋና መሥሪያ ቤቶችን ሲያልፉ ፖሊስ አስለቃሽ ጋዝ ተኩሷል። ባለሥልጣናቱ ሰልፈኞቹ የተሰባሰቡት በሕገ ወጥ መንገድ በመሆኑ እንዲበተኑ በድምፅ ማጊያዎች ደጋግመው ተናግረዋል። ተበተኑ አሊያ እንተኩሳለን የሚሉ ጽሑፎችንም በጉልህ አሳይተዋል። የሆንግ ኮንግ ዋና እንደራሴ ኬሪላም የፊት ጭምብልን ለማገድ በሃምሳ ዓመት ውስጥ ለመጀመሪያ ጊዜ የአስቸኳይ ጊዜ ሥልጣንን ተጠቅመዋል። ድንጋጌው የጭምብል እገዳን ጥሰው በሚገኙት ላይ እስከ አንድ ዓመት የሚደርስ እስራትንና የገንዘብ መቀጮን ይጥላል። አፍቃሪ ቻይና የሆነው ቺው ቺ ኪንግ እገዳው አለመረጋጋቱን እንደሚያበርድ ያለውን አተያይ ሲገልጥ፣ ጭምብሎችን ከለበሱ በቁጥጥር ስር መዋልን ያስወግዳሉ። መንግሥት ይህን ድንጋጌ ያሳለፈውም ከዚያ አኳያ ነው ብዬ አስባለሁ። ሕግን በመጣሳቸው ከተጠያቂነት ሊያመልጡ አይገባም። ያ ካልሆነ ግና የሆንግ ኮንግ ሁኔታ በተለይም የከተማዪቱ ምጣኔ ሀብት አስከፊ ሁኔታ ይገጥመዋል ብሏል። እንግሊዝ የጭምብል እገዳውን ተቃውማ ድምጿን ያሰማች ሲሆን የተቃውሞ ሰልፈኞችን በበኩላቸው እገዳው ሕጋዊነት እንዳይኖረው ለከፍተኛ ፍርድ ቤት ለሦስተኛ ጊዜ ያቀረቡት ይግባኝ ውድቅ ሆኗል። ይሁንና ፍርድ ቤቱ በኦክቶበር መጨረሻ ላይ የተቃዋሚ ሰልፈኞችን ይግባኝ ለመስማት እንደሚያስችል አስታውቋል። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።